መዝሙር ሰባ ዘጠኝ አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረክሱ። ኢየሩሳሌምን እንደ መደብ አደረጓት። የባሪያዎችህንም በድኖች ለሰማይ ወፎች መብል አደረጉ፣ የጻድቃንህንም ሥጋህ ለምድር አራዊት። ደማቸውንም በኢየሩሳሌም ዙሪያ እንደ ውኃ አፈሰሱ፣ የሚቀብራቸውም አጡ። ለጎረቤቶቻችንም ስድብ በዙሪያችንም ላሉ ሳቅና ዘበት። አቤቱ እስከ መቼ ለዘላለም ትቈጣለህ? ቅናትህም እንደ እሳት ይነዳል። ስምህን በማይጠሩ መንግሥታት ላይ በማያውቁህም ሕዝብ ላይ ማእትህን አፍስስ፣ ያዕቆብን በልተውታልና ስፍራውንም ባድማ አድርገዋልና የቀደመውን በደላችንን አታስብብን፣ ምሕረትህ በቶሎ ታግኘን እጅግ ተቸግረናልና። አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችንን አስተሰርይልን። አሕዛብ አምላካቸው ወዴት ነው እንዳይሉ፣ የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት አሕዛብ ይወቁ። የእስረኞች ጩኸት ወደ ፊትህ ይግባ፣ እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውን አድን አቤቱ። የተዘባበቱብህን መዘባበቻቸውን ለጎረቤቶቻችን ሰባት እጥፍ በብብታቸው ክፈላቸው። እኛ ሕዝብህ ግን የማሰማሪያም በጎች ለዘላለም እናመሰግንሃለን፣ ለልጅ ልጅም ምስጋናህን እንናገራለን።